ሰላም እንደምን አመሽታችኋል። የጋቢና ቪዮ አድማጮች ይህ ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ የሚተላለፍላችሁ የዕለተ ሐሙስ ታህሳስ 29 2013 ዓ ም የጋቢና ቪኦኤ ዕለታዊ ስርጭት ነው። ዛሬ በመላው ዓለም የሚገኙ የክርስትና እምነት ተከታይ ኢትዮጵያውያን የኢየሱስ ክርስቶስን ልደት እያከበሩ ይገኛሉ። በዓሉን ለምታከብሩ ሁሉ እንኳን ለገና በዓል በሰላም አደረሳችሁ። በዛሬው ዝግጅታችን በኢትዮጵያ እየተከበረ ባለው የገና በዓል የገበያው ሁኔታ ምን እንደሚመስል እንቃኛለን። የገና ዛፍ 2500 አለ፣ የ1600 አለ፣ የ1500 አለ፣ እስከ 500 አለ። በአምቦ ከተማ ካነጋገርናቸው ሸማቾች መሀል ጥቂቶቹን የሰማችኋቸው፣ ሙሉን ወደ ኋላ ላይ እናደምጣለን። ቀናቸውን ብሎም ትንሽ ይለዋል ደቂቃቸውን መልካም አድርገው ይሆናል ይህን መልእክት ሲሰሙ ብዬ ወሰንኩኝና እንደዛ ነው ማስተላለፍ የጀመርኩት ማለት ነው። አሁን ደግሞ የሰማችኋት በማህበራዊ መገናኛ ተከታዮቿ ዘንድ በየዕለቱ በምታቀርባቸው አነቃቂ ንግግሮች የምትታወቀው ሚሪያም አለሙ ናት። የምሽቱ እንግዳችን ናት። ቆይታችሁን ከእኛ ጋር ካደረጋችሁ ለበዓሉ የመራረጥናቸውን ሙዚቃዎች ጨምሮ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችን አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛለ። በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ሀብታሙ ስዩ አመሰግናለሁ ስመኝሽ። የዩናይትድ ስቴትስ ምክር ቤት ባለፈው ህዳር የተካሄደው የአሜሪካ ፕሬዚደንታዊ ምርጫ አሸናፊ ዲሞክራቱ ጆ ባይደን መሆናቸውን ትናንት ሌሊቱን ማረጋገጫ ሰጥተዋል። በትናንትነው ዕለት የተሰናባቹ ፕሬዚደንት ዶናልድ ትራምፕ ደጋፊዎች የዩናይትድ ስቴትስ የተወካዮች ምክር ቤትን በመውረር ህገ ውጪዎቹ የምክር ቤት አባላት ስብሰባቸውን እንዲያቋርጡ፣ ህንፃውን ለቀው እንዲወጡ አስገድደዋል። በረብሻው ወቅት ከአዳራሹ እንዲወጡ የተደረጉት ህገ ውጪዎች እዚያው ምክር ቤት ውስጥ መቆየታቸው የተነገረው ተሰናባቹ ምክትል ፕሬዚደንት ማይክ ፔንስ በመሩት ስብሰባ የየክፍለ ግዛቶቹ ተወካዮች ለባይደን 306 እንዲሁም ለትራምፕ 232 ድምፅ የሰጡ መሆናቸውን ማረጋገጡን ይፋ አድርገዋል። አጠቃላይ የዩናይትድ ስቴትስን ሕዝብ ቀልብ ስቦ በቆየው የጆርጂያ የህግ መወሰኛ ምክር ቤት ሁለት መቀመጫዎች ዲሞክራቶች ድል ቀንቷቸዋል። ሁለቱ ተወዳዳሪዎች አሸናፊ በመሆናቸውም ከሪፐብሊካኖች ጋር 50 50 ድምፅ በማግኘት የህግ መወሰኛ ምክር ቤት ውስጥ እኩል ድምፅ እንዲኖራቸው የሚያደርግ አሸናፊነትን አግኝተዋል። ይህ ድል ዲሞክራቶች በሴኔቱና በምክር ቤቱ ውስጥ የበላይነት እንዲይዙ ያስችላቸዋል ተብሏል። የተሸኘው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ደጋፊዎች ትናንት የሀገሪቱ ምክር ቤት የሚገኝበት ካፒታል ህንፃ ላይ ያደረጉት ወረራ ከዓለም ዙሪያ ድንጋጤ፣ ሐዘንና ምጸት የተደባለቀበት ምላሽ ማስከተሉን ቀጥሏል። የትራምፕ ደጋፊዎች ድርጊቱን የፈጸሙት ፕሬዚደንቱ ባለፈው ህዳር ወር በተካሄደው ምርጫ በመሸነፋቸው የተሰማቸውን ቁጣ ለመግለጽ መሆኑን ሲናገሩ ተሰምተዋል። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ትናንት በቪዲዮ ተቀርጾ በትዊተር ገጻቸው ባስተላለፉት መልእክት ዛሬ በዋሽንግተን ዲሲ የተፈጸመው ተግባር የአሜሪካን ባህሪን አያንጸባርቅም ብለዋል። በዲሞክራሲያችንና በአሜሪካ ዲሞክራሲ እንተማመናለን ሲሉም አክለዋል። ሰላምታሙን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን ወደ ቀዳሚው ዝግጅታችን እናምራ። የገና በዓል ዛሬ በኢትዮጵያውያን ዘንድ ሲከበር ውሏል። ትላንት በዋዜማው አብዛኞቹ ገበያዎች ሞቅ ደመቅ ብለው መዋላቸውን ዘጋቢዎቻችን የተለያዩ ስፍራዎችን ቃኝተው ልከውልናል። ለአሁኑ ሞቅ ያለ ገበያ ከነበረባቸው መካከል አንዷ የሆነችውን የአምቦ ከተማ እንቃኛለን። በዋዜማው ለገበያው የቀረበው በጉ፣ ፍየሉ፣ ዶሮው፣ እንቁላሉ ሁሉም በየፈርጁ ለገበያው ድምቀት ሰጥቶታል። የስጦታ ዕቃ ሽያጩም ድባቡን ሸብረቅ ማድረጉን ዘጋቢያችን ናኮር መልካ በገበያ ስፍራዎች ተገኝቶ ቃኝቷል። የአምቦ ከተማ የገበያ ልማት ጽህፈት ቤት በበኩሉ የገና በዓልን አስመልክቶ እጥረትና አላስፈላጊ የዋጋ ጭማሪ እንዳይከሰት በተቆጣጣሪዎቼ ቃኝቻለሁ፣ ለክፉ የሚሰጥ ችግርም አላስተዋልኩም ብሏል። ለኮቪድ-19 የተሰጠው ትኩረት ግን እጅግ አናሳ መሆኑን ሻጮችም ሸማቾችም መታዘባቸውን ገልጸዋል። ሙሉ ዘገባው ቀጥሎ ይቀርባል። አምቦ ከተማ ውስጥ የገና ዋዜማ ገበያ ድባብን ለመቃኘት አንዳንድ ቦታዎች ሄጄ ነበር። የገና ዛፉ ስጦታው፣ ብልጭልጩ ማረከኝና ወደ አንድ የስጦታ ሱቅ ጎራ ብያለሁ። ኑ አብረን እንግባ እንኳን አብሮ አደረሰ። በዓል እንዴት ነው በዓል? እንደምታየው ድባቡ ጥሩ ነው። የስጦታ እቃዎችን ገዝተ ስጦታ ነው ያየሁትና፣ ምን አይነት እቃዎች ነው የገዛው? ለማን ነው የገዛው? ዋጋውስ? ያ ያው ዋጋው ተመሳሳይ ነው። ምንም ለየት ያለ ነገር አይደለም። የገዛውት እቃ አሻንጉሊትና ሰዓት ምናምን ነገር ነው። ያው ለባለቤቴ ነው የገዛሁት። ሰዓቱን ደግሞ ለወንድሜ ነው የገዛውን አሻንጉሊት ሰባት መቶ አምሳ የገና ዛፍ ተወዷል እያሉ ብዙዎቹ እንደምታየው እንደ ድሮም ባይሆን የተወሰነ ጭማሪ አለው ስሜ አለምነሽ ይባላል እንኳን አደረሰች እንኳን አብሮ አደረሰሽ ገና መስለሻል የገና ዛፍም አናትስ ላይ ያርገሻል እና በስጦታ የተሰጠሽ ወይስ በራስሽ የገዛሽው በራሴ የገዛሁት ነው። ያው ማስታወቂያ እየሰራው ነው ማለት ነው። ይሄን አይቶ ይገዛሉ። የገና ዛፍ ነው የረኩት። ሪቫ ነው። የገና ዛፍ በጣም ጥሩ። ምን ይመስላል ገበያው? እስቲ ምን ምን እየተሸጠ ነው? በደንብ ሁሉም እየተሸጠልን ነው። ብዙ ከስተመር ስላለን ሁሉም እየተሸጠ ነው። ትንሽ ግን ዋጋ ጨምሯል ብሎ ለምሳሌ የገና ዛፎች ስንት ናቸው? የስጦታ እቃዎች የገና ዛፍ ሁለት ሺህ አምስት መቶ አለ የአንድ ሺህ ስድስት መቶ አለ የአንድ ሺህ አምስት መቶ አለ እስከ አምስት መቶ አለ ደረጃ አለው። ሳይዞቹ ይለያያሉ። እስከዛ አለ ንሸጥ። እንዴት ነው የባህሉ ድባብ፣ የገና ድባብ? በጣም ደስ ይላል። አሪፍ ነው። በጣም ጥሩ ነው። እስቲ ደግሞ ወደ በጉ፣ ፍየሉ፣ የዶሮና የቅቤው፣ የሽንኩርቱ ገበያ እንዝለቅ። ራሁል ቀና ገበያው እንዴት ነው? ገባው አሪፍ ነው። እንደ ዋጋ ሁኔታ ዋጋው እስከ 35 እስከ 38ም አለ ከዛም በላይም አለ። አስተያየት አርግጠን እንሸጣለን። በጎች ነው የሚሸጠው፣ በቃ ፍየልም ይሸጣል። ባለፈው አመት ያለውን ልዩነት ንገረኝ። ከባለፈው አመት ዘንድሮ ጨምሯል። ዘንድሮ ትንሽ ጨምሯል። በጎች ጨምሯሉ። በጎች 28 27 እስከ 2500 ብር ነበረ። አሁን እስከ 35 እስከ 32 ነው ያለው ማለት ነው። ፍየልስ? ፍየል እስከ 4000 3000 35። በቅድሚያ እንኳን አደረሰ እንኳን ብሮ አደረሰን። ስሜ በቀላ ጉደታ አባያለሁ። የምኖረው አምቦ ከተማ ነው። በግና ፍየል የሚሸጥበት ቦታ ነው ያገኘሁት። እርስዎ ምንድን ነው ለመግዛት ያሰቡ? እኔ አሁን ፍየል ወይ በግ ለመግዛት እያሰብኩ ነው። እንዴት ነው ዋጋው? ስንት እያሉ ነው ዋጋው? እንግዲህ ሰሞኑ ግን ምንም አይልም ነበረ። አመት በዓሉ ከመድረሱ ስለደረሰ ትንሽ ሞቅ ሞቅ እያለ ነው ገባ። አሁን ትልቁ በግ አምስት ሺህ ስድስት ሺህ እንደዛው፣ ትንሹ መካከለኛ እንደ አቅሙ ነው የሚገዛ ሰው። ሶፊያ ሁሴን እባላለሁ። እንኳን አብሮ አደረሰ። እና ዋዜማ በጣም ደስ ይላል። ትንሽ አንዳንድ ነገሮች ላይ ለምሳሌ እንደ ቂቤ፣ ዶሮ፣ ሽንኩርት ምናምን ባለፈው 18 ነበረ ኪሎ 20 ብር ገብቷል። ሽንኩርት ጋር ነጭ ሽንኩርትም 100 250 60 ይላሉ ዶሮ እስከ ሶስት ትናንት ነበረ ዛሬ ደግሞ ትንሽ የመጨመር ነገር አለ ሶስት እስከ አምስት ቅቤ ከሶስት እስከ ሶስት ከሃምሳ በርበሬ መቶ ሰባ አንድ ኪሎ ማረቋ በርበሬ ያው ተፈይቶ ማለት ነው። ግማሽ መቶ ሀያ ብር ሁለት መቶ አርባ ማለት ነው። ፉርኖ ዱቄት ሰላሳ ብር ጨው አይዲኖ አስር ብር እስከ ሀያ አምስት ብር ዘይት አራት ከሃያ አራት ከሰላሳ አምስት ሊትር ፈሳሽ አምስት ሊትር ማለት ነው። ቃው ደግሞ ሶስት ከሃምሳ እንዴት ነው ገበያ? ቆንጆ ነው። እኛ በእርግጥ አትክልት ነው እየነገድን ያለ ነው። በተለይ ሽንኩርት ነው የምነገደው። እኛ አሁን ጅምላ 15 ብር ነው የምናከፋፍለው። እንግዲህ ቸርቻሪ 17፣ 18 ብር ድረስ እየሸጠ ነው። አሰል ግርማ ይባላል። ምኖረው በአምቦ ከተማ ነው። እኔ ሃይማኖቴ ሙስሊም ነው። ለመላው ክርስትና እምነት ተከታዮች እንኳን ለገና በዓል በሰላም አደረሳችሁ። ላለሁ አመሰግናለሁ። በርበሬውን በኪሎ መግዛት ላልቻሉት እንደ አቅምቲ እኔ አለሁላችሁ ይላሉ። በአራዳ ገበያ ውስጥ ቁጭ ብለው በችርቻሮ ሲሸጡ ያገኘኋቸው ወይዘሮ ጫልቱ ደለሳ። ጫልቱ ደለሳ ነው የሚባለው ሲሜ። ምንድነው የሚሸጡት? በርበሬ እና ሽሮ በስኒ ያለ በኩባያ አለ። ስንት ነው ዋጋቸው እስኪ ንገሩኝ። ዋጋው ሀያ ብር፣ አስራ አምስት ሰላሳ ሰላሳ አምስት አርባ ሰከና እንኩን ሶዶሜሻን ሰከም ሲኒኬ ትንሹ አይቃ ትልቁም ማልገዛም ማልችል ለዚህ ነው የሚሰጣቸው ትንሾቹን እንሰጣቸዋለን፣ እንደ ጉልበታቸው ማለት ነው። እሺ፣ አብረን የኮሮና ቫይረስ ወረርሽኝ ጥንቃቄን በተመለከተ ግን ያነጋግርኳቸው ራሳቸውን ሳይቀር ታዝበዋል። ከዚህ ከኮቪድ ጋር የተያያዘ ሕብረተሰቡ እንደምታየው አንተ የታዘብከው ነገር ሊኖር ይችላል ብዬ እገምታለሁ። ምክንያቱም ገበያ ውስጥ ዞር ዞር ብለሃል፣ አይተሃል እና ብዙም መራራቁም ርቀትን ጠብቆ መሄድ የለም። ተቀራርበው ነው እየሄደም ያለው ተቀራርበው፣ ማስክም የለም ግብይቱ ያው እንደ ድሮ በቃ ኮቪድ ያለም አይመስልም። ስ በአጠቃላይ እንደምታየው ከሆነ ስካ ርቀትን ጠብቆ መነገድ እንደነበረበት እና ማስክ መጠቀም እንደነበረበት ነው የምገነዘበው። በኮረና በኩል አሁን እንደውም የለም ነው የሚባለው ኢትዮጵያ ውስጥ የለም ብለሽ ታስቢያለሽ? አልልም፣ ይኖራል ብዬ ገምታለሁ። አሁን ለምሳሌ ባንክ ስትሄድ፣ ባንክ ላይ ብቻ ነው ጥንቃቄ ያለው። ከዛ በተረፈ ገበያ ውስጥም ብታይ፣ ሌላም ቦታ ብታይ፣ ምንም ጥንቃቄ ምንም ጥንቃቄ የሚባል ነገር የለም። ያው እንደ ከዚህ በፊቱ ያው ሰው ስለ ኮሮና ቫይረስ የሆን ምናምን እንደምታየው ብዙ ትኩረት እየሰጠ አይደለም። ርቀት መጠበቅ አይደለም፣ ማስክ ማድረግ የለም። ሰው እንዴት እንደሆነ ባላቅም፣ በዓሉን በድምቀት እያሳለፈ ነው የምታየው። አቶ ጌታቸው ዴሬሳ የአምቦ ከተማ የገበያ ልማት ጽህፈት ቤት የገበያ ህጋዊነትና ስርዓት አስተባባሪ ናቸው። የገና ዋዜማ ገበያ ሁኔታን በተመለከተ ያሉትም አለ የገበያ ዋጋ በአብዛኛው የተረጋጋ ነው ማለት ይቻላል። አልፎ አልፎም ደግሞ አንዳንድ ቁሳቁሶች ላይ ማለት ነው የገበያ ጭማሪ የሚታይባቸው ቁሳቁሶች አሉ። በሬ 30 ሺ እስከ 38 ሺ ነው ድልብ በሬ ማለት ነው ኮርማ አካባቢ ያለው ዋጋ በአማካይ 16000 እስከ 24000። ዶሮ ጋር ተያይዞ ያለው ዶሮ 350 እስከ 450 ብር እየተሸጠ ነው ያለው። በግ ሙክት እስከ 4800 እስከ 5500፣ መካከለኛ 4000 እስከ 4500 ጥቦት 1600 እስከ 2100 እየተሸጠ ነው ያለው ማለት ነው። ፍየል ሙክት 4000 እስከ 6000 ትልቁ ማለት ነው። መካከለኛ ፍየል 3800 እስከ 5000 ጥቦት 1800 እስከ 2600 ከአምና ጋ ስናነጻጽረው ብዙ ለውጥ የለውም። ቅቤ አሁን ብንወስድ ከ280 እስከ 300 እየተሸጠ ነው ያለው። ቀይ ሽንኩርት 18 እስከ 20 ብር፣ ነጭ ሽንኩርት በኪሎ 80 ብር እየተሸጠ ነው ያለው። በርበሬ ዛላው 160 አማካይ ዋጋ ነው ነገር እኛ እንደ ከተማችን የገበያ ስርዓት እንዲኖር ማለት አንዳንድ ነጋዴዎች ሸቀጣሸቀጦችን ሆርድ በማድረግ አቅርቦት በከተማው እያለ ምርት ያሌለ ነገር በማስመሰል አብዛኛው ነጋዴዎቻችን የሚመሰገኑ ሲሆን፣ አልፎ አልፎ አንዳንድ ራስ ወዳድ ነጋዴዎች አጉል ትርፍ ወይም የማይገባ ትርፍ ለማትረፍ እና እጥረት እንዲኖር ለማድረግ የሚሞክሩ እንትሮችን በጥቆማ እና በተለያየ ቁጥጥር በማድረግ ስርዓት እንዲይዙ ማስጠንቀቂያ በመስጠት ማትረፍ ያለባቸውን አትርፎ በህጋዊነት እንዲሸጡ እያደረገን ያለ ነው። በአብዛኛው ግን አስተማሪ የሆኑ ማለት አስተዳደራዊ የሆኑ እርምጃዎችን ነው የወሰን ነው። ለአሜሪካ ድምፅ ናኮር መልካ ካምቦ። ናኮርን ለዘገባው እናመሰግናለን። ቀጣዩ ዝግጅታችን አንዲት ወጣት ያስተዋውቀናል። ሚሪያም አለሙ ትሰኛለች። ሚሪያም ለማህበራዊ መገናኛ ተከታዮቿ በየዕለቱ በምታቀርባቸው አነቃቂ ንግግሮችና የሕይወት ምክሮች ትታወቃለች። የግላዊ እድገት አሰልጣኝና አማካሪ የሆነችው ሚሪያም ለአራት ዓመታት በዘለቀ አገልግሎቷ ብዙሀን የሚገጥማቸውን ችግሮች አንስታ መፍትሄ የምትላቸውን አጋርታለች። ሀብታሙ ስዩም ስለ ሚሪያም ስራዎች የበለጠ ለማወቅ ባለ ሁለት ክፍል ቆይታ አድርጓል። የመጀመሪያው ክፍል ቀጥሎ ይቀርባል። የሆነ ወቅት አለ በሕይወትሽ። እሱን ደጋግመሽ እያሰብሽ ከሆነ ሌት ተቀን በነጋ ቁጥር ዛሬም እሱን ነገም እሱን ከነገ ወዲያም እያልሽ እሱን ብቻ ደጋግመሽ የምታስቢ ከሆነ መቼም ወደፊት መራመድ አትችም። መቼም ከፊት እየመጣው ያለውን ጸጋ መቀበል አትችም። ለምን ያለፈው ላይ ነው ያለው አይምሮሽ? ለምን ያለፈው ላይ ነው ያለው ስሜትሽ? ለምን ያለፈው ነገር ላይ ነው ያለው ሀሳብሽ ባጠቃላይ? ስለዚህ ወደፊት ለመራመድ ያለፈውን ነገር ታዩ ያለፈውን ነገር እንደ መረማመጃ አስቀምጠሽ እለፊው። እንግዲህ በርካታ አነቃቂ መልእክቶችና እና የህይወት ምክሮችን በማህበራዊ መገናኛዎች ላይ በማጋራት ነው የምትታወቂው። አገልግሎቱን መጀመር አለብኝ እንድት ያደረገሽ መነሻ ምክንያት ምንድን ነው? ከጀመርኩ ትንሽ ቆይቻለን ከአራት ዓመት በላይ ሆነኛል። አሁን እንደጀምር ያነሳሳይ ምክንያት ምንድን ነው? ይሄ ፐርሰናል ዴቨሎፕመንት ወይም ራስን በራስ የማሰልጠን ነገሩን በጣም ወደዋለው ከልጅነት የጀምሮ ደስ የሚለኝ ነገር ነው፣ እና ስለሱ ብዙ ነገሮችን አነብ ነበረ። በዛ ዙሪያ በተቻለኝ አቅም ቪዲዮዎች አይ ነበረ። በሚቻለኝ ሁሉ ራሴን ለማስተማር ሞክር ነበር እና ራሴ ላይ ደግሞ ለውጥ ለማምጣት ሞክር ነበረ። ያንን እያረኩ ቆየውና የሆነ ጊዜ ላይ እንደዚህ የተወሰኑ ቪዲዮዎችን እየሰራሁኝ ለምን አላስተምርም ታየው። በጣም ብዙ ሰው በእንግሊዝኛ ስትፈልግ ይህንን ነገር አለ አክሰሱ አለ ብዙ ሰዎች አሉ። ከፈለግ ዩቲዩብ ከፍተ ብታይ፣ መጣፍ ልግዛ ብትል፣ ምንም እንደዚህ ኦዲዮ ላዳምጥ ብትል በእንግሊዝኛ በስፋት አሉ እንደዚህ አይነት ነገር የሚሰጡ ሰዎች። ግን በእኛ ሀገር ላይ ወይም በአማርኛ ቋንቋ ደግሞ ብዙም አልሰማውም። እንደዚያ አይነት ነገር በወቅቱ ነው ሲጀምር፣ ስለዚህ እንደዚህ ባደርግ እኔ ያወቅኩትን ትንሽ ነገር ሰው ባሳውቅ ምናልባት የአንድን ሰው ሕይወት መቀየር ችል ይሆናል። ሕይወት መቀየር ባልችል እንኳን ምናልባት ቀናቸውን ብሎ ትንሽ ደቂቃቸውን መልካም አደርገው ይሆናል ይህን መልእክት ሲሰሙ ብዬ ወሰንኩኝ ና እንደዛ ነው ማስተላለፍ የጀመርኩት ማለት ነው። በየቀኑ ማለት ይቻላል በቪዲዮ ብቅ እያልሽ ሀሳብሽን ታካፊ፣ ያለሽ ከሌሎች ጉዳዮች በተለየ የእኔ ትኩረት መሆን አለባቸው የምትያቸው ሰው ሊነቃቃባቸው ይገባል የምትያቸው ጉዳዮችስ አሉ ወይ? በእርግጥ እነዚህ ብቻ መሆን አለባቸው ጉዳዮቹ ማወራበት፣ ማስተምርበት ብዬ የወሰንኳቸው ነገሮች የሉ? ምንድነው የማደርገው ተቻለ አቅም ሰው እንደመሆናችን በአብዛኞቻችን መልኩ ሊቀያየርም የምናሳልፈው ነገሮች አንድ አይነት ናቸው። መነቃቃት፣ መነሳሳት የሚያስፈልገን ኦልሞስት ሁላችንም ነው፣ እና በተቻለ አቅም ሁላችንንም ሊያካትት የሚችል ነገር ምንድን ነው ብዬ አስባለሁ። በፊት መጀመሪያ ላይ ብቻ ነበር እንደዛ የምቸገረው። አሁን እንኳን ብዙ ሰዎች ጥያቄ ጠይቁኛል በውስጥ መስመርም ወይ ኮሜንቶች ላይ አድማጮችም በጣም ስለማከብረው የሁሉንም ሰው ኮሜንት አነባሉ። በየትኛውም ሶሻል ሚዲያ ላይ ፖስት በማደርገው ላይ ኮሜንት ሳረ ኮሜንት አነባለው፣ እና ጥያቄ የሚጠይቋሉ ብዙ ሰዎች እና ኦኬ፣ አንድ ሰው ከጠየቀ ትልቅ እድል አለ፣ ሌላም ሰው ይሄ ጥያቄ ውስጥ አለ ማለት ነው የሚለው ነገር ማለት ነው። ስለዚህ በዛ የእነዛን ሰዎች ጥያቄ በቪዲዮ እያደረኩኝ ይመልስላቸዋለሁ ማለት ነው። ያ ለብዙሃኑ መጠየቅ ፈርተው ሳይጠይቁ ለቀሩ ወይም ደግሞ እኔ እራሱ ለማያውቁኝ ያላዩት ላልሰሙ መልዕክቴ በተለያየ አጋጣሚ ብቻ ይሄ ጥያቄ ልባቸው ስላሉ ሰዎች መልስ ይሆናቸዋል በሚል በዛ መልክ እንትን እላለሁ። ስለዚህ ሁላችንም ሶሻል ላይፍ ላይ ልናሳልፋቸው የምንችላቸው ነገሮች ከበር ለማድረግ እሞክራለሁ። ግን ስፔሲፊክሊ እንደዚህ ብቻ ነው ብዬ አልወስነውም። በአሁኑ ሰዓት ጥቂት የማይባሉ ወጣቶች ማህበራዊ መገናኛዎችን ላልተገባ ተግባር በመዋል ጉዳይ ይወቀሳሉ። ማህበራዊ መገናኛዎችን ለመዘላለፍ፣ ለመጠላለፍ እየዋሏቸውን የሚል ትችት ይሰማል። በአንቺ ግምገማ ይሄ ትችት ምን ያክል እውነት ነው? ይሄ ሁኔታስ እንዲስተካከል ወጣቶች ምን ማድረግ አለባቸው? ትችቱ በስቷል የሚለውን ነገር እውነት ነው የሚለውን ነገር እሱም እርግጠኛ አይደለሁም ያጠናሁት ነገር ስለሌለ። በዛ ዙሪያ ግን ምን አለ መሰለህ፣ በኛ ማህበረሰብ ብቻ ግን አይደለም እሱ ነገር። አንድ እንዲታወቅ የምፈልገው ነገር በእኛ ማህበረሰብ ላይ ብቻ አይደለም ያለው በዓለም ላይ ሰዎች ስንባል የምናሳያቸው ባህሪዎች አንድ አይነት ናቸው። ከየት የምንምጣ ምንም የሆን ቋንቋችን ምንም የሆን መነሻችን በአብዛኛው የምናሳያቸው ጠባዮች አንድ ናቸው እና እነዚህ የትችት ነገሩ እኛ ጋር የጎላ ሊመስል ይችላል፣ ግን እኛ ጋር ብቻ አይደለም ያለው፣ ሁሉም ላይ አለ። ግን እንዴት ነው ለወጣቶች ምክር ብሰጥ ብዬ ምለው ከምን አንግል ቢያዩት ነው የሚሻለው። እኔ ራሴ ካየሁት ማለት ነው። እኔም ቪዲዮዎች ፖስት ታደርግ ትችቶችም፣ ዘለፋዎችም ምንም ይደርሰኛል። እንደሱ አይነት ኮሜንቶችም አሉ እንዳልኩ ኮሜንቶች ስለማንም ያጋጥምኛል። ግን እንደሱ አይነት ነገሮች ብዙ ጊዜ ልብ ስለው ምንድን ነው መሰለናል፣ ከየት ነው የሚመጣው ያ ሰው ኮሜንት የሚያደርገው እንደዛ፣ ብሎ ሰው ውስጡ በራሱ ደህና ስላልሆነ ነው ውስጡ በራሱ ራሱ ጋር የሆነ ችግር ስላለ ነው ያ ሰው ሌላን ሰው ለመሳደብ ወይም ሌላ ሰው ለመዝለፍ እና እንደዛ የሚያደርጉ ሰዎች ካሉ ቅር የሚያዳምጡ ሰዎች እራሳቸውን ቆም ብለው እንዲመረምሩ ይፈልጋለሁ ወይም ጠይቃቸዋለሁ። እራሳቸውን ቆም ብለው ለምንድን ነው እንደዚህ ያደረኩት? ምንድን ነው እኔ ጋር የጎደለው? ምናልባት እንደዛ በማድረግ ለማግኘት እየሞከርኩ ያለው ምን አይነት ኢሞሽናሊ የሆነ ያጡት ነገር አለ? ኢሞሽናሊ ሲሰበሩ ነው ሌላን ሰው ለመጉዳት ወይም ለመስበር የሚነሱት ለማለት ፈልጌ ነው። ሰው በተቻለ አቅም እንደዛ የሚያደርግ ሰው ካለ ራሱ ቆም ብሎ ቢመረምር ነው። እንደ ተቀባይ፣ እንደ አድማጭ ደግሞ እንደዛ የሚያደርጉ ሰዎችን ስናይ ወጣቶችም ሆኑ ማንኛውም የዚህ ፕሮግራም አድማጮች እንደዛ የሚያደርጉ ሰዎችን ስናይ፣ ሲሳደቡ መልስን መሳደብ፣ ሲዘልፉ መልስን መዝለፍ አይደለም። መልሱ እሱ አይደለም መስቴው። ለምን ቅድም እንዳልኩት የተጎዳ ሰው ነው፣ ሌላም ሰው ሊጎዳ የሚመስለው። ስለዚህ ያ ሰው የሆነ ነገር ስለተጎዳ ስለተጎዳች፣ የሆነ ነገር ውስጣቸው ስለጎደለ ነው እና በዛ ሚሄድ በተቻለ አቅም በፍቅር እንመልስላቸው፣ ለእነዚህ ሰዎች በተቻለ አቅም በመልካም እንመልስላቸው። እነዚህ ሰዎች እውነቴን ነው ምል እንደዛ ስናደርግ እነዛ ሰዎች ትብር ሲሉ ታገኘዋለህ። ለምን ሰው ለመጉዳት ብሎ አይደለም፣ እስ ውስጣቸው የሆነ ነገር ስላለ ነው እንደዛ የሚያደርጉት። ግን ያን ያወቀላቸው ሰው የለም እና ስለዚህ ያንን ነገር ስናይ መልሰን መዝለፍ ወይ መልሰን መሳደብ መፍትሄ አይሆንም። ሐብታሙንና እንግዳውን ሚሪያም አለሙን እናመሰግናለን። በተከታዩ ዝግጅታችን የዓለምን ህብረተሰብ ትኩረት የሳበውንና ብዙዎችን ደግሞ ያስደነገጠው የአሜሪካን ፖለቲካ ያስቃኘናል። ሰሞኑን በዩናይትድ ስቴትስ ፖለቲካ ታሪክ አዳዲስ ክስተቶች ተመዝግበዋል። የአሜሪካ ሕግ መወሰኛ ምክር ቤት ኮንግረስ በተቃዋሚ ሰልፈኞች መወረሩና ምክር ቤቱ መደበኛ ስራውን ለሰዓታት እንዲያቋርጥ መገደዱ አንደኛው ክስተት ሲሆን የጆርጂያ ግዛት የመጀመሪያውን ጥቁር የሕዝብ እንደራሴ ወይም ሴናተር መምረጧ ደግሞ ሁለተኛው ክስተት ነው። ሁለቱ ክስተቶች ያላቸውን ፖለቲካዊ አንድምታ ለማወቅ ብሎም ለተዛማች ጥያቄዎች ማብራሪያ ፍለጋ ሀብታሙ ስዩም ከፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህሩ ፕሮፌሰር ጌታቸው መታፈሪያ ጋር አጭር ቆይታ አድርጓል። በመቀጠል ይደመጣል። ፕሮፌሰር ጌታቸው መታፈሪያ በሞርጋን ስቴት ዩኒቨርሲቲ የፖለቲካል ሳይንስ እና የዓለም አቀፍ ግንኙነቶች ፕሮፌሰር በወቅታዊ የዩናይትድ ስቴትስ ፖለቲካዊ ሁኔታ ላይ ማብራሪያ ሊሰጡኝ ስለፈቀዱ አስቀድሜ በእጅጉ አመሰግናለሁ። እኔም አመሰግናለሁ። ጊዜ አይስታችሁ። ከቅርብ ጊዜ ክስተት እንጀምር። በትናንት ነው ዕለት የዩናይትድ ስቴትስ ኮንግረስ በምርጫ ያሸነፉትን ጆ ባይደንን ውጤት ለማጽደቅ እየተሰናዳ ባለበት ሰዓት በተቃዋሚ ሰልፈኞች መደበኛ ስራው ለተወሰኑ ሰዓታት ተስተጓግሏል። ትናንት የታየው ክስተት ለአሜሪካ ዲሞክራሲ ታሪክ ምን አይነት አሻራ ትቶ ያልፋል? ፕሬዚደንት ትራምፕስ ለትናንትናው ክስተት ተሳትፎ ነበራቸው ማለት ይቻላል ወይ? አሁን በመጀመሪያ ተቃዋሚ ሳይሆኑ እነኚህ አክራሪዎች ናቸው። ብዙዎች ይቃወማሉ፣ ግን በዲሞክራሲ ሂደት ነው የሚቃወሙት። እነኚህ ግን ቅዋሚያቸውን ከአግባብ ውጪ፣ ከህግ ውጪ በወጣ አክራሪነት ነው፣ እና አክራሪ ጽንፈኞች የሆኑ ዘረኞች የሆኑ ናቸው የተሰባሰቡበት። ይህ እንግዲህ ዋናውን የአሜሪካንን ሕግ ማውጫና መውሰኛ መያዛቸው እና በዛ አይነት ሁኔታ በህገወጥ ሁኔታ በሩን ሰብረው መግባታቸው በአሜሪካ ታሪክ ውስጥ ይሄ የመጀመሪያው ጊዜ ነው። በዓለምም ደረጃ እንግዲህ ቢሆን በብዙ አገሮች እንደዚህ የሆነ አይመስለኝም። ትልቅ ትምህርትም የሚማሩበት ነው። በዛ ላይ እዚህ አንድ አንድምታ ደግሞ ልናነሳ እንችላለን። ይሄ ሁሉ እስኪሆን ድረስ ተሰብስበው ከኋይት አውስ ተነስተው እዛ ኮንግረስ ድረስ ሄደው ሲሰበሰቡ ጸጥታ ክፍሉ የአገር ወታደሮ፣ ፖሊሶቹ፣ ፌዴራል ወታደሮቹ የት ሄዱ የሚ ኝ ነው እና እነኝህም አካላት ራሳቸው የሚመረምሩበት ነው። ሌላም ጥያቄ ይጭራል። ይህ ለምሳሌ ብላክ ላይቭስ ማተር የጥቁሮች ህዝብ ያገባዳል የሚሉት እዛ ዋይት ሀውስ ፊት ለፊት ሲሰለፉ እንደ አሸን ፈልቶ የመጡ የጥታ ክፍሉ አሁን ደግሞ ከየት ጠፉ የሚለው አንድ አንድ ጥያቄ አስጭራል። እንደ ጠየቅከኝም ደግሞ የፕሬዚዳንቱ ሚና ምንድን ነው የሚለው ፕሬዚዳንቱማ እየደጋገፉ ነው ተነሱ የሚሉ ናቸው። ይህንን መሸነፋቸው ሊዋጥላቸው ያልቻለ ስለሆነ በግራም በቀኝም እያሉ ሁኔታዎች ለማደናቀፍ እየሞከሩ ስለሆነ ህግ ህግ ጥሰዋል። የህግ የበላይ ሊሆኑ እየሞከሩ ነው። በአሜሪካ ሀገርም በየትኛውም ዴሞክራሲ ሀገር የበላይነት ያለው ህገ መንግስቱ ነው እና እኚህ ንጉስ ሊሆኑ ፈልገዋል ከህገ መንግስት በላይ ይሆኑ እና በትዊተር ገጻቸውም ሆነ በሚያሳዩት ቃላት በሚውረውሩ ቃላቶች በርቱ በርቱ የሚሉ ሆነው ተገኝተዋል። እና እንግዲህ ኮንግሬስ ወን ላይ ተዋይቶ አንድ አይነት እርምጃ ይወስዳል ብዬ አምናለው። እርምጃዎች የሚወሰዱበትም አለ። እንግዲህ በጥያቄ ላይ ወደፊት እንወያያለን። እሱ የዩናይትድ ስቴትስ ኮንግረስ ከዚህ ክስተት በኋላ በድጋሚ ተሰብስበው የጆ ባይደንን የምርጫ ውጤት አጽድቋል። ይህ እርምጃ ሊቀለበስ የሚችልበት አጋጣሚ አለ ወይ? ኮንግረሱ የእሳቸውን ውጤት ማጽደቅ ውስጥ ፋይዳው ምንድን ነው? እንግዲህ ኮንግሬሱ ያደረገው ልክ በሕገ መንግስቱ በኮንስቲቱሽን የተጻፈው ነው ያደረገው። ምክትል ፕሬዚዳንቱ ያው እንትን ተቀብሎ የህግ መወሰኛው የትልቁ የሰኔት ኃላፊም ሊቀመንበርም ስለሚሆን እሱ በሕገ መንግስቱ በኩል ያጸደቀው ነው ህገ መንግስቱን ተከትሎ ነው ሄደው ሊቀለብሰውም አይችልም። አንደኛ ምክትል ፕሬዚዳንቱም አልቀለብስም ብሏልም። ነገር ግን ይህ ሁኔታ ሊቀለበስ አይችልም። በትክክለኛው በኮንስቲቱሽኑ ሂደት ላይ ነው ተመስርቶ ይህ ምርጫ የጸደቀውና ሊቀለበስ አይችልም። ይሄ ሌላው ትኩረትን የሳበው ጉዳይ በጆርጂያ ግዛት የተካሄደው የዲሞክራት እና ሪፐብሊካን ፓርቲዎች የሴኔት ተወካይ ለመሆን የተደረገው ድጋሚ ፉክክር ነው። ራፋኤል ዋርናክና ጆን አዞፍ የተባሉ የዲሞክራቱን ፓርቲ የወከሉ እጩዎች አሸንፈዋል። ይሄ ውድድር ከፍተኛ ትኩረትን ያገኝበት ምክንያቱ ምንድን ነው? የዲሞክራቱ እጩዎች ማሸነፋቸው ከሁለት ሳምንት በኋላ ይጀምራል ተብሎ ለሚጠበቀው የፕሬዚደንት ጆ ባይደን የሥልጣን ዘመንስ ምን አይነት ውጤቶችን ያስከትላል? እንግዲህ ይሄ ብዙ ብዙ አደምታ አለው እስካሁን ድረስ ላለፉት አስር ዓመት መሰለኝ አመታት መሰለኝ ሪፐብሊካኖቹ ሴኔቱን ሴኔቱን ተቆጣጥረው ነበረ። አሁን የነዚህ የሁለቱ እንዳልካቸው ራፋኤል ዋርኖክ እና ጆን ኦሳፍ መመረጣቸው ኮንግሬስ ውስጥ ወይም ሴኔቱ ውስጥ አምሳ ለአምሳ ይሆናሉ። አምሳ ሪፐብሊካን አምሳ ዴሞክራት እና አሁን ለጆ ባይደን ትልቅ ትልቅ ፎይታ የሚያሳልፋቸው ሁሉ ተቀባይነት ይኖራሉ። ሪፐብሊካኖቹ ሊያሸንፉ አይችሉም። አምሳ በአምሳ እንኳን ቢለያዩ ምክትል ፕሬዚዳንቷ ትገባና የድምፅ ድምፁን የአሸናፊውን ድምፅ ታበስራለች፣ ትናገራለች፣ ድምፅ ትሰጥበታለች። አንድ እሱ ነው። ሁለተኛ የዚህ የጆርጂያ እንትን ምርጫ ትኩረት የሳበው አንደኛ የጥቁሮቹ የጥቁሮቹ ድምፅ ጥቁሮች በግፍ ወጥተው መብረጣቸው ነው። ለዚህም ትልቅ አስተዋጽኦ ያደረገችው እንደምታውቀው ሴሲ ኤብርሃም የምትባሏ ለጆርጂያ አገረ ገዥነት ተወዳድራ የተሸነፈች እሷ ጥቁሮቹ በኃይል እንዲወጡ እና ይህንን ማሸነፍ አለብን በሚለው ሁኔታ እንደ አጋጣሚ ሆኖ ለመጀመሪያ ጊዜ ራልፍ ዋርኖክ የማርቲን ሉተር ኪንግ ቤተክርስቲያን የነበረ ውስጥ ሰባቲና አለቃ የሆነ ጥቁር ሰው ማሸነፉ፣ ሁለተኛ ደግሞ ጆን ኦስሮፍ ኦሶፍ በሰላሳ አመታት ውስጥ የሚገመት ወጣት የመጀመሪያው ፕሮግሬሲቭ የሚሉት ይሁዲ ማሸነፋቸው፣ እነዚህ ሁለቱ ትልቅ ትልቅ አንደምታ አለው። ከታሪክ ጀምሮ ጥቁሮችና ይሁዲዎች ዘረኝነትን በመዋጋት በመታገል አንድ ላይ የተሰለፉ ናቸው። አሁንም ደግሞ ዴሞክራሲ እንዲሰፍን በጆርጂያ እነዚህ ሁለቱ ተገናኝተው ብዙ ሰው ወጥቶላቸው ይሁዲዎቹን ወጥተውላቸው በብዛት ኤዥያን አሜሪካኖችም ደግሞ እንደዚሁ በብዛት ወጥተው ጥቁሮች በብዛት ወጥተው ይህንን ድል ማስመጣታቸው ትልቅ ትምህርት የሚሰጥ ነው እና ለጆ ባይደን ትልቅ ትልቅ እምርታና ትልቅ ደስታ ሆኖ ይታየኛል። ነገር ግን እንደ ግርጌ ማስታወሻ ልጠቅስ የምፈልገው ትግሉ ግን አልቆመም። እነ አፍራሪዎች ተገለሉ፣ ጠፉ ማለትም አይደለም። ብዙ ችግር ይፈጥሩበታል በጆ ባይደን ላይ። እንደዚሁም ደግሞ ርዝራዥ ሪፐብሊካኖች ሴኔት ውስጥ ያሉትም እንደዚሁ ሊያስቸግሩት ይችላሉ። ግን የዋና ዋናው የአሜሪካ ሕዝብ እንዳሸነፈ ዴሞክራሲ እንዳሸነፈ ያሳያል። ፕሮፌሰር ጌታቸው መታፈሪያ በሞርጋን ስቴት ዩኒቨርሲቲ የፖለቲካል ሳይንስና የዓለም አቀፍ ግንኙነቶች ፕሮፌሰር ለነበረን አጭር ቆይታ እንዲሁም ሁሌም ለሚያጋሩን ሙያዊ ማብራሪያ በእጅጉ አመሰግናለሁ። መልካም ቀን ይሁን። እግዚአብሔር ይስጥህ። መልካም የገና በዓል ያደርግላቸው። አድማጮች ለሰዓት የያዝናቸው መሰናዶች ይህን ይመስሉ ነበር። ከምሽቱ ዋና አዘጋጅ ሰለሞን አባተ በቅንብሩ አብሮኝ ከቆየው ኤልያስ አስማረና ከሌሎች ባልደረቦቻችን ጋር አብሬያችሁ ያመሾት ስመኝሽ የቆየ ነበርኩ። የነገሳዊ በለን እያልኩ ሰናበታለሁ። መልካም ምሽት